ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ስለ ኢትዮጵያ የተጻፉ የተወሰኑ ጽሁፎችን ጨምቆ ያቀርባል። ኢትዮጵያ፣ ሱዳንና ግብፅ ስለ ሕዳሴ ግድብ አንደምታ ጥናት ጀመሩ። የእስራኤል ጠቅላይ ሚኒስትር በኢትዮጵያውያን ፈላሾች ላይ የሚፈጸመውን ዘረኝነት አወገዙ። ሳውትዌስት ኤነርጂ በጋምቤላ ክልል የነዳጅ ዘይትና ጋዝ ለማሰስ ስምምነት ፈረመ። ከ600 በላይ የሚሆኑ የናይጄሪያ መንገደኞች ከቦሌ አይሮፕላን ማረፊያ መንቀሳቀስ እንዳልቻሉ ተገለጸ፣ የሚሉትን ርዕሶች ነው ዛሬ የምናሰማው። ኢትዮጵያ ግብፅና ሱዳን በህብረት የመሰረቱት ቴክኒካዊ ኮሚቴ ኢትዮጵያ በአባይ ወንዝ ላይ ልትገነባው ያቀደችው ግዙፍ ህዳሴ ግድብ በአባይ ውሃ ላይ የሚያስከትለውን ሁኔታ ለማጤን ግምገማ እንደጀመረ ሱዳን ትሪቡን ጋዜጣ ዘግቧል። ኢትዮጵያ የሶስትዮሽ ቴክኒካዊ ኮሚቴ እንዲመሰረት ሐሳብ ያቀረበችው ሱዳንና ግብፅ በህዳሴ ግድብ ግንባታ በአባይ ወንዝ ላይ ያላቸው የውሃ ድርሻ የማይጎዳ መሆኑን ግልጽነት በተመላበት መንገድ እንዲያጤኑት ለማድረግ ነው አላማው። በተጨማሪም በሦስቱ ሀገሮች መካከል የተሻለ መተባበር ተፈጥሮ ጥቅማቸውን በሚጠብቅ ትብብር እንዲቀጥሉ ለማስቻልም ጭምር እንደሆነ ጋዜጣው ጨምሮ ገልጿል። አራት ዓለም አቀፍ ባለሙያዎችንና ከሦስቱ ሀገሮች የተውጣጡ ስድስት ጠበብትን ያካተተው የሦስትዮሽ የጣምራ ኮሚቴ የመጀመሪያ ስብሰባውን ያካሄደው በአዲስ አበባ ሲሆን፣ ሁለተኛው ስብሰባው ደግሞ በሱዳን እንደሚሆን ሱዳን ትሪቡን ጋዜጣ ዘግቧል። ክርስቲያን ሳይንስ ሞኒተር ጋዜጣ በበኩሉ ስለ ህዳሴ ግድብ ግንባታ ሲዘግብ ኢትዮጵያ ከመላ አፍሪካ የላቀ የኤሌክትሪክ መብራት ኃይል ለመገንባት የሚገጥማትን መሰናክል ሁሉ ትወጣለች ሲሉ ጠቅላይ ሚኒስትር መለስ ዜናዊ መናገራቸውን ጠቅሷል። ምንም ደሃ ብንሆንም የኢትዮጵያ ሕዝብ የቆራጥነት ባህሉን መሰረት በማድረግ ማንኛውንም አይነት መስዋዕትነት ይከፍላል። ስለሆነም በአንድ ድምጽ ግድቡ ይሰራ እንደሚል አልጠራጠርም ሲሉ ጠቅላይ ሚኒስትር መለስ መናገራቸውን ክርስቲያን ሳይንስ ሞኒተር ጋዜጣ ላይ የወጣው ጽሁፍ ገልጿል። ነቃፊዎች ግን ሀገሪቱ ግዙፍ እቅዷን ብቻዋን ለማከናወን በመወሰን ግልጽነት በጎደለ መንገድ በውሳኔዋ በመግፋት ራሷን መቻልና መልካም ምኞቷን ከሚገባው በላይ ሳትገፋበት አልቀረች የሚል ስጋት ያንጸባርቃሉ ይላል ጋዜጣው። የቀድሞው የኢትዮጵያ ፕሬዝደንት ነጋሶ ጊዳዳን የመሳሰሉት ሰዎች ደግሞ በሆይ ሆይታውና በዘመቻው ክብደት ምክንያት ሰዎች መዋጮ ከመስጠት እንዳይቆጠቡ ጫና ሊያሳድርባቸው ይችላል ማለታቸውን ክርስቲያን ሳይንስ ሞኒተር ጋዜጣ ገልጿል። በሌላ በኩል ግን አንዲት እስካሁን ባለው ጊዜ 30 ብር የሰጡት በጉልት ችርቻሮ የሚተዳደሩ ሴት ብችል ገንዘብ እሰጣለሁ ሲሉ ብዙዎች ኢትዮጵያውያን የሚሉትን አጠቃለዋል በማለት ክርስቲያን ሳይንስ ሞኒተር ጋዜጣ ዘግቧል። በሌላ በኩል ደግሞ የእስራኤል ጠቅላይ ሚኒስትር ቤንያምን ኔታንያሁ በኢትዮጵያውያን ፈላሾች ላይ የተፈጸመውን ዘረኛ ተግባር አውግዘው የኢትዮጵያ ፈላሾችን ጉዳይ የሚከታተሉት አማካሪያቸው አላሊ አዳምሱ ችግሩን ለማጥፋት እንዲጥሩ መመሪያ ሰጥተዋል ሲል ሽንዋ የተባለው የቻይና የዜና አገልግሎት ጠቅሷል። ጠቅላይ ሚኒስትሩ የዘረኝነቱ ክስተት እጅግ ያስቆጣል፣ በእስራኤል ሕብረተሰብም ቦታ የለውም ማለታቸውን የዜናው አገልግሎት ጠቁመዋል። በብዙ ሺህ የሚቆጠሩ እስራኤላውያን ኪርያት ማላቺ በተባለችው ደቡባዊት ከተማ በኢትዮጵያውያን ማህበረሰብ ላይ የተፈጸመውን የዘረኝነት ተግባር በመቃወም ባለፈው ማክሰኞ ተሰልፈዋል። የከተማይቱ ነዋሪዎችና የቤት ደላላዎች ለኢትዮጵያውያን ቤት አናከራይም ወይም አንሸጥም ያሉበት ብዙ ሁኔታ እንዳለና በንብረታቸውም ላይ በፍልስጥማውያን ንብረት ላይ የሚደረገውን አይነት ዘረኛ ጽሑፍ እንደሚጻፍባቸው ሽኗ የዜና አገልግሎት አያይዞ ገልጿል። የእስራኤል የመጤዎችን ማስተዳደርና የዳያስፖራ ጉዳይ ሚኒስትር ሳፋ ላንቨር በበኩላቸው ኢትዮጵያውያኑ ከልማትና ከአጠቃላይ መዋሃድ አንጻር ከተቀረው የእስራኤል ማኅበረሰብ ወደ ኋላ የቀሩ ናቸው፣ ሀገሪቱ እነሱን ለማዋሃድ የተቻላትን ሁሉ አድርጋለች፣ ስለሆነም ከእስራኤል ላገኙት ሁሉ ማመስገን ይገባቸዋል ማለታቸውን ዚ ጀሩዘሌም ፖስት የተባለው የእስራኤል ጋዜጣ ጽፏል። ሳውት ዌስት ኤነርጂ በጋምቤላ አካባቢ ነዳይ ዘይትና ጋዝ ለማሰስ ከኢትዮጵያ መንግስት ጋር ባለፈው ሰኞ የምርት ክፍፍል ስምምነት እንደፈረመ ማስታወቁን ሞደርን ጋና ኒውስ የተባለው ድረገጽ ዘግቧል። እንደ አውሮፓ አቆጣጠር በ2005 ዓ ም የተመሠረተው ሳውት ዌስት ኤነርጂ በኢትዮጵያ የኤነርጂ እሰሳ ስምምነት ለማግኘት ባለቤትነቱ የኢትዮጵያዊ የሆነ የመጀመሪያው ኩባንያ ነው። የጋምቤላው ስምምነት 17000 ኪሎ ሜትር ማለትም ግማሽ ቤልጅም የሚሆን መሬት እንዲያስስ እድል ይሰጠዋል። ቦታው ከደቡብ ሱዳን ጋር የሚዋሰን ሲሆን በደቡብ ሱዳን በኩል ያለው ቦታ የ900 ሚሊዮን በርሜል ተቀማጭ ነዳጅ ዘይት እንዳለው ድረገጹ ጠቅሷል። ይህ የተረጋገጠ ግኝትና የከርሰ መሬት ምርምር ሶባታይ እንደሚባልና በጋምቤላ ወዳለው አካባቢ እንደሚዘረጋ ድረ ገጹ ጨምሮ ገልጿል። የጋምቤላው የእሰሳ ስምምነት በኢትዮጵያ የሳውት ዌስት ኤነርጂን ህልውና የሚያጠናክር ሲሆን በኦጋደን አካባቢ ካለው የእሰሳ ቦታ ጋር ሲደመር ሳውት ዌስት ኤነርጂ በምስራቅ አፍሪቃ ሰፋፊ መሬቶች ከያዙት ኩባንያዎች አንዱ እንዲሆን ያደርጋል። ጋምቤላ ከደቡብ ሱዳን የነዳይ ዘይት ሀብትና ምርት ጋር ካለው ቅርበት የተነሳ በአካባቢው ሊኖር ከሚችለው የነዳይ ዘይትና የጋዝ መሠረተ ልማት አንጻር የዓለም አቀፍ የነዳይ ዘይትና የጋዝ አሳሽ ኩባንያዎች ስትራቴጂያዊ ትኩረት እየሳበ ነው ሲሉ የሳውት ዌስት ኤነርጂ ሊቀመንበርና ከፍተኛ ሥራ አስፈጻሚ አቶ ቴድሮስ አሸናፊ ገልጸዋል። ሳውት ዌስት ኤነርጂ በኦጋደን በጀመራቸው ተግባሮች በጣም ጥሩ ስራ በማከናወኑ በጋምቤላ ባገኘው ዕድልም ተመሳሳይ ስራ ያከናውናል የሚል ተስፋ አለን ሲሉ በኢትዮጵያ የማዕድን ሚኒስቴር የፔትሮሊየም ስራ ፈቃድ ሰጪና የአስተዳደር ክፍል ኃላፊ ዶክተር ቀጸላ ታደሰ ተናግረዋል ሲል ሞደርን ጋና ኒውስ ዘግቧል። ደይሊ ትራስት የተባለው የናይጄሪያ ጋዜጣ በዘገበው መሰረት ደግሞ የኢትዮጵያ አየር መንገድ በናይጀሪያ በመካሄድ ላይ ባለው የሰራተኞች አድማ ምክንያት ወደ አቡጃና ወደ ሌጎስ የሚያደርጋቸውን የበረራ ጉዞዎች በመሰረዙ ከ600 በላይ የሚሆኑ ወደ ናይጀሪያ የሚጓዙ ሰራተኞች በቦሌ ዓለም አቀፍ አይሮፕላን ማረፊያ ላይ ጉዞቸው ተስተጓጉሏል። አንዳንዶቹ ካለፈው ሰኞ አንስቶ ከአዲስ አበባ መንቀሳቀስ እንዳልቻሉ ተናግረዋል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ ነው።